በኢትዮጵያ በሳምንት መጨረሻ ከተካሄዱ የተቃውሞ ሰልፎች ጋር በተያያዘ የተነሱ ሁከቶች ክፉኛ እንዳሳሰቡት የዩናይትድ ስቴትስ መንግስት አስታውቋል። አዲስ አበባ በሚገኘው የአሜሪካ ኤምባሲና በውጭ ጉዳይ መስሪያ ቤቱ የወጡ መግለጫዎች በግጭቱ ከሰልፈኞችና ከጸጥታ ባለስልጣናት በኩል ህይወት ማለፉን ጠቅሶ ጉዳት ለደረሰባቸው ሀዘኑን ገልጿል። አዲስ አበባ የሚገኘው ኤምባሲ ያወጣው መግለጫ በተለይ ሰልፎቹ የተካሄዱት ያለፈቃድ መሆኑን እንረዳለን እናም ሁሉም ወገኖች በሰላምና ገንቢ በሆነ ውይይት ጉዳይን በሰላም ለመፍታት የሚሰሩትን ሁሉ እንዲደግፉ እናሳስባለን የሚለው ቃል በማህበራዊ መገናኛ ብዙሃን ክርክርና ትችት ቀስቅሷል። ሄኖክ ሰማእግዜር ዝርዝሩን ይዟል የዩናይትድ ስቴትስ መንግስት በኢትዮጵያ በተለይ በኦሮሚያና አማራ ክልል የተቀሰቀሱ ሰላማዊ ሰልፎችና እንቅስቃሴዎችን ተከትለው የደረሱ ጥፋቶችና ሁከቶች እንዳሳሰቡት አስታውቋል። we express our deep condolences to those who suffered as a result of the violence we regret the damage to livelihoods economic development and the social in we urge all parties to support those who are seeking constructive dialogue and peaceful solutions. We also reaffirm our call to respect the constitutionally enshrined rights of all citizens, including those with opposition views, to gather peacefully and to express their opinions. <laughs> በነጻነት የመናገርና በሰላም የመሰብሰብ መብቶች እንዲከበሩ ያለንን ጥሪ አሁንም እናጠናክራለን። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲም በስፋት ተመሳሳይ ይዘት ያለው መግለጫ ያወጣ ሲሆን በማህበረሰብ የመገናኛ ብዙኃን በርካታ ትችቶች የተነሱበትና በውጭ ጉዳይ መስሪያ ቤቱ መግለጫ ያልተካተቱ አንዳንድ ይዘቶች ያለው ነው። መግለጫውን ከነ ሙሉ መልእክቱ እናሰማችሁ። ዩናይትድ ስቴትስ በቅርቡ በኢትዮጵያ ሰላማዊ ሰልፎችን ተከትሎ የተነሱ ሁከቶች ክፉኛ እንዳሳሰቧት ትገልጻለች። በሳምንቱ መጨረሻ በኦሮሚያና አማራ ክልሎች የተቀሰቀሱት ሁከቶች ከሰልፈኞቹና ከጸጥታ አስከባሪዎች ጉዳት ወይንም ሞት እንዳስከተሉ ከዘገባዎች መረዳታችንን እናስታውቃለን። የሞቱት ሰዎችን ቁጥር አስመልክቶ የታወቀ መረጃ የለም። የዩናይትድ ስቴትስ ኢምባሲ በሁከቶቹ የተነሳ ጉዳት ለደረሰባቸው፣ የንብረትና የኑሮ ኪሳራ ለገጠማቸው እንዲሁም በምጣኔ ሀብት ልማትና የማህበረሰብ መሰረታዊ ግንኙነቶች ላይ በደረሰው ጉዳት ክፉኛ ማዘኑን ለመግለጽ ይወዳል። ሰልፎቹ የተካሄዱት ያለፈቃድ መሆኑን እንረዳለን እናም ሁሉም ወገኖች በሰላምና ገንቢ በሆነ ውይይት በሰላም ጉዳዩን ለመፍታት የሚሰሩትን ሁሉ እንዲደግፉ እናሳስባለን። በሕገ መንግስቱ የጸኑ ዜጎች በተቃውሞ የሚገኙትን ጨምሮ በነጻነት የመናገርና በሰላም የመሰብሰብ መብቶች እንዲከበሩ ያለንን ጥሪ አሁንም እናጠናክራለን። የዩናይትድ ስቴትስ ኤምባሲ በፌስቡክ ገጹ ላይ ይፋ በሆነው መግለጫ በርካታ የሕዝብ አስተያየቶች ደርሰውታል። ወደ አንድ ሺህ ሰዎች ለጓደኞቻቸው ሲያካፍሉ ሌሎች ደግሞ ወደ ስምንት መቶ የሚጠጉ አስተያየት ሰጥተዋል። የሚበዙት አስተያየቶች ትችቶች ናቸው። ከእነዚህ መካከል ዳግማዊ ፋኖ በጣም አሳፋሪ ካለ በኋላ ጥቅስ ሰልፎቹ የተካሄዱት ያለ ፈቃድ መሆኑን እንረዳለን ማለት ምን ማለት ነው? መቶ በመቶ ምርጫ ያሸነፈ አምባገነናዊ መንግስት ከመቼ ወዲህ ነው ለፀረ መንግስት ሰልፎች ፈቃድ የሚሰጠው ብሏል። ካሌብ ግርማ በበኩሉ ዩናይትድ ስቴትስ በኢትዮጵያ መንግስት ላይ ጫና ማድረግ አለባት ካለ በኋላ የዴሞክራሲ መድረኩን እንድታስፋፋ የፖለቲካ እስረኞች ያለምንም አይነት ቅድመ ሁኔታ እንዲፈቱና በአስቸኳይ ነፃና ፍትሐዊ ምርጫ እንዲካሄድ ጠይቋል። ካሌብ ግርማ አስተያየቶቹ ሙሉ በሙሉ በዩናይትድ ስቴትስ ኤምባሲ የፌስቡክ ገጽ ላይ የሚገኙ ናቸው። በትናንትናው እለት የሰብአዊ መብት ተሟጋች ድርጅቱ አምነስቲ ኢንተርናሽናል በበኩሉ በሳምንቱ መጨረሻ በኦሮሚያ ከስልሳ ሰባት በላይ በአማራ ክልል ደግሞ ከ37 በላይ ሰዎች መገደላቸውን ከምንጮቼ አረጋግጫለሁ ሲል አስታውቋል።